በሶማሌ ክልል ከፍተኛ የፖለቲካ አመራሮች መካከል ልዩነት መኖሩን አንድ የክልሉ ቀድሞ ፓርቲ ማዕከላዊ ኮሚቴ አባል ገለጡ። የርዕሰ መስተዳድሩ ፕሮቶኮልና የጸጥታ አማካሪ መታሰራቸውን እንደሚያውቁም ተናግረዋል። የክልሉ ርዕሰ መስተዳድር አቶ ሙስጠፌ ኡመር ላይ የተደረገ የመፈንቅለ መንግስት ሙከራ ከሸፈ በሚል ትናንት በተለያዩ መረጃዎች የተፈጠረውን ሁኔታ አስመልክቶ ለዲ ደብልዩ በስልክ መረጃ የሰጡት የክልሉ ቀድሞ ፓርቲ ማዕከላዊ ኮሚቴ አባል አቶ አህመድ ጌዲ በፖለቲካ አመራሩ ልዩነት መኖሩንና ይኸው ጫፍ ደርሶ በክልሉ ጸጥታ ኃላፊ ላይ እርምጃ መወሰዱን ተናግረዋል። በማዕከላዊ ኮሚቴ ምን እንደሚሆን ገና ግልጽ የሆነ አቋም የለም። ነገር ግን በስራ አስፈጻሚ ኮሚቴ ደረጃ ልዩነቶች አሉ። የሙስተፌ ጎራና ሙስተፌን የሚቃወሙ ጎራዎች አሉ። ሁለት ሁለት ጎራ ማለት ነው። ይሄ የአንተ አሰራር፣ የአንተ አካሄድ አመራሪክ ሁለቶች ያሉበት ስለሆነ ያስና ጅ የሚሆነ ጎራ አይ ትክክለኛ ነኝ፣ ምንም ችግር የለም። ስልጣሬ ላይ አደጋ

አቶ አህመድ በክልሉ አሁን ላይ ተንሰራፍቶ የሚታየው አስተዳድራዊና የሙስና ችግር እንደዚሁም የሚተገበሩ ስራዎች የልዩነት መነሻ መሆናቸውን ገልጠው ርዕሰ መስተዳድሩ ተገቢውን አመራር እየሰጡና እርምጃም እየወሰዱ አይደለም ብለዋል። ነገር ግን ሰጣቸው ይህንን ለመቆጣጠርና ለመከታተል ተገቢውን እርምጃ ለመውሰድ የተቀመጠውን ሴት ወደ ተግባር ከመለወጥ አኳያ ተገቢውም ወቅታዊ ክትትልና ቁጥጥር ማድረግ ውጤቱን ከመገምገምና የሩሱ እርካታ ከማረጋገጥ አኳያ አስፈላጊውን ክትትልና ወቅታዊ ክትትልና ግምገማ እያደረጉ አይደለም። አስፈላጊውን እርምጃ እየወስሩ አለም በሶማሌ ክልል አለ ከተባለው የፖለቲካ እሰጥ አገባ ጋርና ወቅታዊ ችግር ጋር በተያያዘ የርዕሰ መስተዳድሩ ፕሮቶኮል ኃላፊና የጸጥታ አማካሪ መታሰራቸውን ተናግረዋል። የጸጥታ ኃላፊው ከሀላፊነት መነሳታቸውንም ጠቁመዋል። ታስረዋል። የእሳቸው አማካሪ የነበሩትን ታስረዋል። አንደኛው በሲቪልናቸው ላይ አንዳንድ ነገሮችን አንስተዋል የሚል አስተሳሰብ ነው ያለው። በዛ ምክንያት የታሰሩት የሚባለው እዚህኛው ላይ ሲመጣቀ አማካሪ የታሰሩበት ዋነኛው ምክንያት ተብሎ የሚታሰበው ከዚህ ከጠፍታ ዘርፍ ሀላፊ መኖሳ ጋር ተያይዞ በዚህ ባለው ሁኔታ ውስጥ ህዝብን አነሳስቶ ከፕሬዚዳንቱ ጋር ወይም ተቃውሞ እንዲመሳሳት አገፋፍቷል የሚለው በተመሳሳይ መልኩ በክልሉ ስራ አስፈጻሚ መካከል አለ ከተባለው ልዩነት ጋር በተያያዘ የክልሉ ምክትል ርዕሰ መስተዳድር አቶ አደም ፋራህ ከክልሉ ወጥተዋል በሚል የሚናፈሰው ወሬም ትክክል አይደለም ሲሉ ገልጠዋል። ሰዎች የራቀነ ምክንያቱም እሳቸው አሁንም ቢሆን ከኮሮና ቫይረስ ከዚህ ከወቅታዊ ጉዳይ ጋር ሁሉም ዙም ያሉት ማንም የሸሻ የለም፣ ሁሉም እዚህ ጋር ውስጥ ያሉት። ይሄ በሶሻል ሚዲያ ላይ የሚናፈሰው ዝም ብሎ የተለመደው ስራ ወሬ ነው እንጂ ተጨባጭነት እና እውነት ላይ የተመሰረተ እንትን አለ ያሉት የአቋም ልዩነቱ እንዳልሆኑ፣ ነገር ግን ይሄ ወቅታዊ ችግር የበሽታው ጉዳይ በዚህ ጉዳይ ላይ የጋራ አቋም አለ፣ ይህም ሲሰሩበት ነው ጠዋት የነበረው እና አቶ አደም የለም ሸሽቷል፣ ሌላው ገብታል እንጂ የሚባለው ነገር መሰረተ ቢስም በክልሉ ካሉ በተባሉት ጉዳዮች ዙሪያ የክልሉ ኮሚዩኒኬሽን ቢሮ ቢሮና ሌሎች ባለስልጣናትን ለማነጋገርና አስተያየት እንዲሰጡ ለማድረግ በተደጋጋሚ ያደረግነው ሙከራ አልተሳካም። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ።